ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 27 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችው ጤና ይስጥልን እንደምናመሻችሁ የምሽቱ አስተናጋጆቻችሁ ቆንጅት ታዬና እኔም ሶሎሞን አባተ ነን። የአንድነት አመራር አባል የነበሩት አቶ ሀብታሙ አያሌውና ሌላኛው ተከሳሽ አብርሃም ሶሎሞን እንዲለቀቁ ተላልፎ የነበረው ውሳኔ በጠቅላይ ፍርድ ቤት ታገደ። ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በሥነሥርዓት ህጉ ላይ በስር ፍርድ ቤት በነፃ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል የህግ ባለሙያው አመሀ መኮንን ከሰጡን ማብራሪያ የተቀነጨበ ነው የሰማችሁት። በአብይ ርዕስ ዝርዝር ዘገባ አለን። ለአርዕስተ ዜናው ቆንጅት አለማ ዓለም አቀፍ የፍልሰት ጉዳዮች ድርጅት አይኦኤም በዚህ የአውሮፓውያን ዓመት 350 ሺህ ሰዎች ከመካከለኛው ምስራቅ የጦርነት ቀውስ እንዲሁም ከአፍሪካ ድህነት እየሸሹ ወደ አውሮፓ ለመግባት ከባድ የሜዲተራኒያን ባህር ጉዞ አድርገዋል ብሏል። ተርሚኔተር ወይም ደምሳሹ በሚል ቅጽል ስም የሚታወቀው የቀድሞ የኮንጎ የአማጽያን መሪ በዓለም አቀፉ የወንጀል ፍርድ ቤት የተመሰረተበትን ክስ አስተባበለ። የሚሉትን ይዘናል። አሁን አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን። ዓለም አቀፉ የፍልሰት ድርጅት አይኦኤም በዚህ ዓመት ውስጥ 350 ሺህ የሚሆኑ ሰዎች ከመካከለኛው ምስራቅ የጦርነት ቀውስ፣ ከአፍሪካ ድህነት የተሻለ ኑሮ ፍለጋ ወደ አውሮፓ በሚያደርጉት ፍልሰት ከባዱን የሜዲተራንያን ባህር ጉዞ አቋርጠዋል ብሏል። ከሁለተኛው የዓለም ጦርነት ወዲህ ከፍተኛ ሕዝብ ወደ አውሮፓ እየፈለሰ ስላለበት ሁኔታ የአሜሪካ ድምፅ ራዲዮ ጋዜጠኛ ማይክ ሪችማን ዘግቧል። ሰሎሞን ክፍሌ ያቀርበዋል። ይህ ዘገባ እየተዘጋጀ ነው። እስከዚያው ወደሚቀጥለው ቅንብር እንሄዳለን። ደምሳሹ ወይም በእንግሊዝኛው ዘ ተርሚኔተር በሚል ቅጽል የሚታወቀው የቀድሞ የኮንጎ የአማጽያን መሪ የጦርነት ወንጀልና በሰብና ላይ የሚደርሱ ወንጀሎችን አልፈጸምኩም ሲል የተመሰረተበትን ክስ ማስተባበሉ ታወቀ። ቦስኮ ኢንታንጋዳ በዛሬው ዕለት በሄጉ የዓለም አቀፍ የወንጀል ፍርድ ቤት ችሎት ፊት በፍርድ ሂደቱ የመጀመሪያ ዕለት ቃሉን ሰጥቷል ኢንታንጋዳ እንደ አውሮፓውያን አቆጣጠር በ2003 እና በ2002 በምስራቅ ኮንጎ ዲሞክራሲያዊት ሪፑብሊክ የሽምቅ ተዋጊው የኮንጎ አርበኞች አንድነት የተባለው ቡድን በፈጸማቸው ጭካኔ የተሞላባቸው አድራጎቶች ተጠያቂ ነው ሲሉ አቃቢ ሕጎች ክስ መስርተውበታል። ግድያ፣ አስገድዶ መድፈር፣ በወሲብ ባርነት ሰዎችን መያዝ፣ ልጆችን ለተዋጊነት መመልመልና ህዝብን አስገድዶ ከመኖሪያ ማፈናቀልን ጨምሮ 13 የጦርነት ወንጀል እና አምስት በሰብና ላይ የሚፈጸም ወንጀል ክስ ነው የተመሰረተበት። አሁን ወደ ቀደመው ዘገባ እንመለሳለን። የማይክ ሪችማን ዘገባ ነው፣ የፍልሰትን ጉዳይ ይመለከታል። ሶሎሞን ክፍል ያቀርበዋል። አለም አቀፍ የፍልሰት ድርጅት አይኦ ክቡራትና ክቡራን አድማጮች የቴክኒክ ችግር ያጋጠመ ይመስላል። በስቱዲዮችን ውስጥ እስከሚፈታ ድረስ የሚቀጥሉትን ዜናዎች እናሰማችኋለን። የየመን መንግስት ኃይሎችና ሁጤዎቹ ተዋጊዎች በደቡቧ ዓደን ከተማ በእስር ላይ ያሉ ሰዎችን በሰብአዊነት እንዲይዟቸውና የበደልና የጥቃት አድራጎት የሚፈጽሙባቸውንም እንዲቀጡ ሁማን ራይትስ ዋች ጠየቀ። አደን ከተማን ሁጢዎቹ ባለፈው መጋቢት ተቆጣጥረዋት የነበረ ሲሆን በስደት ላይ ያሉት ፕሬዚደንት አብዱራቡ ማንሱር ሀዲ ታማኝ ተዋጊዎች ለወራት ውጊያ አካሂደው መልሰው ተቆጣጥረዋታል። ሁማን ራይትስ ዋች እንዳለው የፕሬዚደንቱ ኃይሎች 255 የሚሆኑ ሁጢ ተዋጊዎችን ከአደን ዙሪያ ባሉ ካምፖች አስረዋል። ካለፈው መጋቢት ወዲህ ወደ ሰባት የሚሆኑትን ገድለዋቸዋል። የት እንደታሰሩ የማይታወቁም ያሉ መሆኑንና ሌሎቹም በከባድ የስቃይ አያያዝ ላይ መሆናቸውን የሰብአዊ መብቶች ተሟጋች ድርጅት ገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አንድ የዩናይትድ ስቴትስ የመወሰኛው ምክር ቤት አባል የኢራንን የኒውክሌር መርሃ ግብር ለመገደብ የተደረሰውን ዓለም አቀፍ ስምምነት እንደሚደግፉ በዛሬው እለት አስታወቁ። ይህ ለፕሬዝደንት ባራክ ኦባማ ከፍተኛ የሆነ የውጭ ፖሊሲ ድል አስገኝቶላቸዋል። ዲሞክራቷ የሜሪላንድ ክፍለ ሀገር ሴኔተር ባርብራ ሚኮልስኪ ስምምነቱን በመደገፍ ድምፅ እንሰጣለን ብለው ቃል የገቡትን የምክር ቤት አባላት ቁጥር ማለት የመወሰኛውን አባላት ቁጥር 34 ያደረሱት ሲሆን ይህም ሚስተር ኦባማ አስተዳደራቸው ውሉ በኮንግረሱ እንዲያልፍ የያዘው ጥረት የመሳካቱን እድል አጠናክሮለታል። ምንም አይነት ውል በተለይም ከኢራን አገዛዝ ጋር ተደራድሮ የሚደረስ ውል ፍጹም ሊሆን አይችልም ብለዋል ሴኔተር ሚኮልስኪ። የሆነ ሆኖ ኢራንን ኒውክሌር ቦምብ እንዳትሰራ ለመከላከል ያለው ከሁሉም የተሻለ አማራጭ ሆኖ አግኝቸዋለሁ ሲሉም አክለዋል። ዛሬ ረፋዱ ላይ ፊላዴልፊያ ከተማ ውስጥ ለስምምነቱ ጥሩነት ንግግር ያደረጉት የውጭ ጉዳይ ሚኒስትር ጆን ኬሪ የዩናይትድ ስቴትስ የምክር ቤት አባላት ድጋፍ እንዲሰጡት አጥብቀው አሳስበዋል። የሚበዙት የዩናይትድ ስቴትስ ሴኔተሮች ውሉን ውድቅ በማድረግ ድምፅ ሊሰጡ እንደሚችሉ ቢጠበቅም ፕሬዝደንት ባራክ ኦባማ ድምፅን በመሻር ስልጣናቸው ውሳኔውን እንደሚጥሉት አስታውቀዋል። ከዛሬዋ ሴነተር ጋር የ34 ሴነተሮች ድጋፍ ያገኙት ፕሬዚደንት ኦባማ አሁን የእሳቸውን ድምጽ የመሻር የቪቶ ውሳኔ እንደማይቀለበስ ለመተማመን አስችለዋቸዋል። የተወካዮች ምክር ቤቱ ዴሞክራት አባላትም የፕሬዝደንቱን ውሳኔ የመሻር እርምጃ ለመቀልበስ እንዳይቻል የሚያደርግ በቂ ድምጽ አሰናድተናል ሲሉ አስታውቀዋል። መቼም በፍልሰት ጉዳይ ላይ ቆንጂት ብዙ የማይጠማ ነገር ያለ አይመስልም። በስቱዲዮ ማሽናችንም ላይ ተፈጥሮ የነበረው ችግር አሁን ተወግዷል እያሉን ነው። ለማስታወስ ያህል መግቢያውን ዓለም አቀፉ የፍልሰት ድርጅት አይኦኤም በዚህ ዓመት ውስጥ 350 ሺህ የሚሆኑ ሰዎች ከመካከለኛው ምስራቅ የጦርነት ቀውስ፣ ከአፍሪቃ ድህነት የተሻለ ኑሮ ፍለጋ ወደ አውሮፓ በሚያደርጉት ፍልሰት ከባዱን የሜዲቴራንያን ባህር ጉዞ አቋርጠዋል ብሏል። ከሁለተኛው የዓለም ጦርነት ወዲህ ከፍተኛ የህዝብ ቁጥር ወደ አውሮፓ እየፈለሰ ስላለበት ሁኔታ የአሜሪካ ድምፅ ራዲዮ ዘጋቢ ማይክ ሪችማን ተከታዩን አጠናቅሯል። ሶሎሞን ክፍሌ ያቀርበዋል። ዓለም አቀፍ የፍልሰት ድርጅት አይኦኤም ትላንት ቁጥራቸው ከ234 ሺህ በላይ የሚሆን ስደተኞች ግሪክ እንደ ገቡ ገልጿል። ሌሎች 114 ሺህ ኢጣሊያ፣ ከዚያ ቁጥራቸው ያነሰ ደግሞ እስፓይን ደሴት ማልታ ገብተዋል ብሏል። ህገ ወጥ አዘዋዋሪዎች ስደተኞቹን ያሳፈሩበት ጀልባ ተገልብጦ ወይም በሰው ብዛት የተነሳ ሰምጦ 2600 የሚሆኑ ሕይወታቸው አልፏልም ብሏል። የሁንጋሪያ ባለሥልጣናት ትላንት ማክሰኞ ዋናውን የቡዳፔስት ባቡር ጣቢያ ከዘጉ በኋላ እንደገና ከፍተዋል። አሁንም ግን ፍልሰተኞች እንዳይገቡ እየከለከሉ ነው። አብዛኞቹ በጦርነት ከሚታመሱ የመካከለኛው ምስራቅ አካባቢ የሄዱ በመቶዎች የሚቆጠሩ ፍልሰተኞች ከባቡር ጣቢያው ውጪ መሄጃ አጥተው ተኮልኩለዋል። ባለሥልጣናቱ ወደ ኦስትሪያ ወይም ጀርመን በሚያመሩ ባቡሮች ላይ እንዲያሳፍሯቸውም አብዛኞቹ ፍልሰተኞች እየተማጸኑ ነው። ጥያቄዎቻችን በጣም በጣም ቀላል ናቸው። ወደ ሁንጌሪያ እንለፍ ነው። እኛ ከሁንጋሪያ መንግሥት የምንፈልገው ምንም ነገር የለም። እርሷ ከእኛ ምንድን ነው የምትፈልገው? በጀርመን የሙኒክ ከተማ ፖሊስ ብዛት ያላቸውን ደራሾች ሲያስተናግድ ረጅም ጊዜ ሆኖታል። በጎ ፈቃደኞችም ለፍልሰተኞቹ ምግብና ውሃ በማቅረብ ይተባበራሉ። የሙኒክ ፖሊስ ቃል አቀባይ ስለ ሁኔታው ሲያስረዱ የባየን ፖሊስ ግዙፉን ፈተና ሲጋፈጥ ወራት ተቆጥረዋል። አጋዥ ኃይሎች እንዲመጡልንም ለሳምንታት ስንጠይቅ ቆይተናል አሁን ሁኔታው ትልቅ ፈተና ሆኖ ሊቀጥል ይችላል። ያም ሆኖ ችግሩን እንደምንም ብለን እንፈተዋለን ነበር ያሉት የጀርመኑ ባየርን ሚኒክ ፖሊስ ቃል አቀባይ። እስካሁን ባለው ጊዜ ከአውሮፓ ሀገሮች ሁሉ ብዛት ያላቸውን ፍልሰተኞች የተቀበለች ጀርመን ናት። በያዝነው ዓመት መጨረሻ በጠቅላላው 800 ሺህ እንደሚደርሱ ይታመናል። በቀጣይ ሳምንታት ደግሞ ብዙ ሺህ ተጨማሪ ፍልሰተኞች አውሮፓ ወደቦች ይደርሳሉ ተብሎ ይጠበቃል። 28 ሀገሮችን በአባልነት የያዘው የአውሮፓ ህብረት መስከረም አራት ቀን 2008 ዓ ም በፍልሰተኞቹ ጉዳይ ላይ ለመነጋገር አስቸኳይ ስብሰባ ጠርቷል። በመጨረሻም ኢራቅ ዋና ከተማ ባግዳድ ውስጥ ዛሬ የወታደር መለየው ልብስ የለበሱ ታጣቂዎች አስራ ስምንት ቱርካዊያን ሰራተኞችን ጠልፈው መውሰዳቸው ተዘግበዋል። የተጠለፉት ሰራተኞች በሰሜን ምስራቅ ባግዳድ ሀቢቢያ ቀበሌ የእግር ኳስ ስቴዲየም ግንባታ ለሚያካሂድ አንድ ኩባንያ የሚሰሩ ነበሩ ተብሏል። ታጣቂዎቹ ሌሊት ላይ በር ሰብረው ሲያበቁ ዘቦቹን ትጥቅ አስፈትተው የጠለፏቸው ሲሆን፣ የጠላፊዎቹ ማንነት ግን እስካሁን አልታወቀም። የቱርክ ምክትል ጠቅላይ ሚኒስትር ን ኩርቱሙሉስ ስለጠለፋው ስለ ጠለፋው ከኢራቅ ባለስልጣናት ጋር እየተነጋገርንበት ነው ብለዋል። ባለፈው ዓመት የእስልምና መንግስት ነኝ የሚለው ቡድን ተዋጊዎች ኢራቅ ሞሱል ከተማ ከሚገኘው የቱርክ ቆንስላ 49 ቱርካውያንን ጠልፈው ለሶስት ወራት አቆይተው እንደለቀቋቸው ይታወሳል። ከተጠለፉት መካከል ዲፕሎማቶች፣ ወታደሮችና ልጆችም እንደነበሩባቸው ተጠቁሟል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13865 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 ና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡ ነሐሴ 27 2007 ዓ.ም ምሽት ፕሮግራም ነው። ምግቡ መኖር አለበት፣ የጤና አገልግሎት መኖር አለበት፣ የአካባቢ ንጽህና መኖር አለበት እና ሁሉም ጉዳዮች አንድ ላይ ተቀናጅተው ሲኖሩ ነው። የምግብ አቅርቦትን በተመለከተ ምግብ መኖሩ በጣም ኢምፖርታንት ነገር ነው። ወይዘሮ ሰላማዊት ነጋሽ ይባላሉ። የሰማናቸው በኢትዮጵያ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ባልደረባ ናቸው። በሴቶችና ቤተሰብ ክፍለ ጊዜ ይመለሳሉ። ዲሞክራሲ በተግባርም አለን በምሽቱ ዝግጅታችን። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የፌዴራሉ ጠቅላይ ፍርድ ቤት የአቃቤ ሕግ አቤቱታ ተቀብሎ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባል የነበሩት አቶ ሀብታሙ አያሌውና ሰባተኛ ተከሳሽ አቶ አብርሃም ሶሎሞን እንዲፈቱ የበታች ፍርድ ቤት የሰጠውን ትዕዛዝ አግዷል። ጉዳዩ ያስቀርብ ወይም አያስቀርብ እንደሆነ ለማየትም ይግባኝ ሰሚ ፍርድ ቤቱ ቀጠሮ ሰጥቷል። በተያያዘ ዜና ቀድሞ የመላ ኢትዮጵያ አንድነት ድርጅት ፕሬዝደንት የነበሩት አቶ ማሙሸት አማረን የፌዴራሉ አንደኛ ደረጃ ፍርድ ቤት አራዳ ምድብ ችሎት በነጻ አሰናብቷቸዋል። መለስካቸው አመሀ ዘገባ ልኳል። ነሐሴ 14 ቀን 2007 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጥቶ ብይን መሠረት አቃቤ ሕግ በሽብር ወንጀል የከሰሳቸው የቀድሞ የአንድነት የዴሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ ሀብታሙ አያሌውና በዚሁ የክስ መዝገብ በሰባተኛ ተከሳሽነት ይቀርቡ የነበሩት አቶ አብርሃም ሰለሞን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ አሰናብቶ በዕለቱ ከስር እንዲፈቱ ትዕዛዝ የሰጠ ቢሆንም እስከ ዛሬ ዕለት ይህ ትዕዛዝ እንዳልተፈጸመ ታውቋል። ለዚህ መነሻውም አቃቢ ሕግ ብይኑን በመቃወም ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረበው የይግባኝ አቤቱታ መሠረት ፍርድ ቤቱ የበታች ፍርድ ቤት የሰጠውን ብይንና ትዕዛዝ በማገዱ እንደሆነ የተከሳሽ ቤተሰብ አባላት አረጋግጠዋል። ይሁንና የማረሚያ ቤት ኃላፊዎች በከፍተኛው ፍርድ ቤት የተሰጠውን ትዕዛዝ ለምን እንደማይፈጽሙ ለቤተሰብ አባላትም ሆነ ለታራሚዎች በግልጽ ያሳወቁት ምክንያት እንዳልነበረ የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ለቪኦኤ ገልጸዋል። ይህ የህግ ባን ችሎቱ ውሳኔ ምን የህግ መሠረት እንዳለው የህግ ባለሙያውን አቶ አምሃ መኮንንን ቪኦኤ አናግሯቸው ነበረ። ጸንቶ ካለው የህግ ስርዓታችን አንጻር በተለይ በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነፃ እንዲለቀቅ ውሳኔ ከሰጠ፣ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ምናልባት በዚህ ውሳኔ አቃቤ ህግ፣ ቅሬታ አለኝ ብሎ ይግባኙን በተገቢው የህግ ስርዓት መሰረት የይግባኛ ቤት ለከፍተኛው ወይም ለይግባኝ ሰሚው ፍርድ ቤት ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነስርዓት ህጉ ላይ በስር ፍርድ ቤት በነጻ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል ህግ ስርዓታችን የሚያስቀምጠው ነገር የለም። አቶ አምሀ መኮንን እንደሚሉት ይህ የሥነ ስርዓት ህግ እንዲያውም በወንጀል ክርክር ውሳኔን የማሳገድ አቤቱታን መብት የሚሰጠው በተቃራኒው ለተከሳሽ እንደሆነ ያስረዳሉ። ይልቁንም በህግ ስነ ስርዓታችን ላይ የተቀመጠው አንድ ተከሳሽ በስር ፍርድ ቤት በዋስ ሆነው እየተከራከረ እያለ የስር ፍርድ ቤቱ ተከሳሹን ጥፋተኛ ብሎት የቅጣት ውሳኔ፣ በተለይም ነፃነትን የሚያሳጣ የእስር ቅጣት ቢወስንበት ይሄ ተከሳሽ ውሳኔውን በመቃወም ይግባኙን ለቀጥሎ ላለው የፍርድ ቤት ደረጃ ይግባኙን ሊያቀርብ ይችላል። ሊግባኙን ሊያቀርብ ብቻ ሳይሆን ይሄ ይግባኙ ያቀረበው ይግባኝ ተመርምሮ ውሳኔ እስኪያገኝ ድረስ በስር ፍርድ ቤት የተጣለበት የእስር ቅጣት እንዲገደብለት ወይም ውሳኔው ከመፈጸም እንዲታገድለት ሊያመለክት እንደሚችልና ፍርድ ቤትም አዎ ይግባኙን መርምሬ ውሳኔ እስክሰጥ ድረስ በዚህ ሰው ላይ የተወሰነው የስር ቅጣት እንዳይፈጸም ብሎ ሊያግድ እንደሚችል በወንጀለኛ መቅጫ ስነስርዓት ሕጋችን 88 ላይ በግልጽ ተቀምጧል። እንደ ሕግ ባለሙያ አስተያየትና እምነት ከሆነ ለከሳሽ ወገን ወይንም አቃቢ ሕግ ይህ መብት የተሰጠ ለመሆኑ የሚያውቁት የለም፣ ሊሰጥ ይገባል ብለው እንደማያምኑም ይገልጹና የሥነ ሥርዓት ሕጉ ይህን ሲደነግግም በቂ ምክንያት አለው ይላሉ። ምክንያቱም በወንጀል ጉዳይ የሚሰጥ ውሳኔ በተለይ ይሄ ነፃነትን የሚያሳጣ የእስር ቅጣት የሞት ፍርድም ሊሆን ይችላል። አንዴ ከተፈጸመ ሊካስ የማይችል ጉዳት በግለሰቡ ላይ ወይም በተከሳሹ ላይ ሊያሳድር ስለሚችል፣ እንዲህ አይነት ውሳኔ የተወሰነበት ሰው ደግሞ ይግባኝ መብት አለው። ይግባኙን አቅርቦ ይግባኙ ተመርምሮ፣ ምክንያቱም ይግባኝ ካቀረበ በኋላ የግባኙ ውጤት ምንም ሊሆን ይችላል የስር ፍርድ ቤት ውሳኔ ሊጸና ይችላል፣ ነጻ ሊሆን ይችላል። ነገር ግን ይሄ ውሳኔ የይግባኝ ሰሚ ፍርድ ቤት ውሳኔ ከመወሰኑ በፊት ያ ሰው የስር ቅጣቱን የሚፈጽም ወይም ደግሞ ለምሳሌ የሞት ቅጣት ከሆነ የሞት ቅጣቱ የሚፈጸምበት ከሆነ የይግባኝ አቤቱታው ትርጉም የለውም። ስለዚህ ይሄ ሕጉ ይህንን ግምት ውስጥ በማስገባት ነው። በተለይ መጀመሪያም በዋስ ሆኖ ያለ ሰው ከሆነ ይግባኙ ተሰምቶ እስኪመረመርለት ድረስ እና የይግባኝ ሰሚው አንድ ውሳኔ እስኪሰጥ ድረስ እግድ ሊጠይቅ እንደሚችል የተቀመጠው ከዚህ አንጻር በዚህ መልክ ተደርጎ ከሆነ እኔ በበኩሌ በጣም እጠራጠራለሁ። ይግባኝ ሰሚ ፍርድ ቤት የስር ፍርድ ቤትን ውሳኔ አግዷል የሚባል ከሆነ በእኔ በኩል እንግዲህ የምናየውና እንደ አዲስ እውቀትም የምናየው ነው የሚሆነው። እንግዲህ በስራ ዘመናችንም ባለው ህግ መሰረት ግን ይግባኝ ሰሚ ፍርድ ቤት አቃቤ ህግ ይግባኝ ስላቀረበ በነፃ እንዲሰናበት የተወሰነለትን ተከሳሽ ፍርድ ያግዳል የሚል የህግ አግባብ የለም። ግን አቃቤ ህግ በዚያው ፍርዱን በሰጠው ፍርድ ቤት ደረጃ ላለ የበላይ አካል ወይም ለአሁን መላ ለከፍተኛው ፍርድ ቤት ፕሬዚዳንት ወይም ምክትል ፕሬዚዳንት አቤቱታ ቢያቀርብና ቢያሳግድ አይችልም። ይሄ አሰራር ደግሞ እንግዲህ በአጠቃላይ በህግ ስርዓት ውስጥ እንዲህ አይነት አሰራር አለ፣ ህግም መሰረት አለ። ግን ይሄ ያለው የፍትሐብሔር ስነስርዓት ህጋችን ውስጥ ነው። የገንዘብ ክርክር፣ የንብረት ክርክር በሚታይበትና በሚወሰንበት የፍትሃ ብሔር ስነስርዓት አግባብ ትክክል ነው። ፍርድ ቤት አንድ ውሳኔ ከወሰነ በኋላ የተወሰነበት ወገን ጉዳዩን ለይግባኝ ሰሚ አቅርቦ ጉዳዩ በይግባኝ እስኪታይና ምናልባት የይግባኝ ሰሚው አንድ አይነት እግድ እስኪሰጥ ድረስ የፍርድ ቤቱ ፕሬዚዳንት ለ15 ቀን ብቻ እግድ ሊሰጥ እንደሚችል በፍትሃ ብሔር ስነስርዓት ህጉ ተቀምጧል። እንዲህ አይነት ለፍርድ ቤት ፕሬዝዳንቶች የተሰጠ መብት ግን በወንጀለኛ መቅጫ ስነስርዓት ህጋችን ውስጥ የለም። በወንጀል ህግም እንዲህ አይነት መብት ለፕሬዝዳንቶች አልተሰጠም። እስካሁን እንግዲህ እኔም በስራ ዘመኔ በወንጀል ጉዳይ የፍርድ ቤት ፕሬዝዳንት አንድ የፍርድ ቤት የሰጠው ውሳኔ እንዳይፈጸም ያገደበትን አግባብ አላቅም። አቃቢ ህግ በዚሁ መዝገብ ክስ ከመሰረተባቸው አስር ተከሳሾች መካከል አቶ ሀብታሙ አያሌውንና አቶ አብርሃም ሰለሞኑን ጨምሮ የአንድነት ለዴሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ የብሔራዊ ምክር ቤት አባል አቶ የሸዋስ አሰፋ፣ እንዲሁም የአረና ትግራይ ለሉዓላዊነትና ለዴሞክራሲ የአመራር አባል አቶ አብርሃ ደስታን ከፍተኛው ፍርድ ቤት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰነበታቸው አይዘነጋም። ለማንኛውም የፌዴራሉ ጠቅላይ ፍርድ ቤት የአቃቢ ህግን የይግባኝ አቤቱታ ተቀብሎ በስር ፍርድ ቤት የተሰጠውን ብይንና የፍች ትእዛዝ በማገድ የይግባኙ አቤቱታ ግራቀኙን ያስቀርብ ወይንም አያስቀርብ እንደሆነ ለማየት ለመስከረም 21 ቀን 2008 ዓ ም ቀጠሮ ቆርጧል በተያያዘ ዜና መንግሥት አሸባሪውን አይኤስን ለማውገዝ ሚያዝያ 14 ቀን 2007 ዓ ም ጠርቶት በነበረው ሕዝባዊ ትዕይንት ላይ የተፈጠረውን ብጥብጥ በማደራጀትና በመምራት ተጠርጥረው በአቃቢ ሕግ ክስ ተመስርቶባቸው የነበሩት የቀድሞ የመላው ኢትዮጵያ አንድነት ድርጅት መኢአድ ፕሬዚዳንት አቶ ማሙሸት አማረ በነፃ መለቀቃቸውን ሪፖርተር በዛሬው እትሙ ዘግቧል። ጋዜጣው አቶ ማሙሸት አማረን በነፃ ያሰናበተው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጉዳያቸውን ላለፉት አምስት ወራት ያህል ሲመረምር ቆይቶ ድርጊቱን ተፈጸመ በተባለበት ቀን ተከሳሹ ከምርጫ ቦርድ ጋር በነበራቸው ክርክር ፍርድ ቤት መዋላቸውን የሚያስረዳ ሰነድ በማቅረባቸው ነው ብሏል። ጨምሮም አቃቤ ሕግ ያቀረበባቸው ምስክሮች የሰጡት የምስክርነት ቃል የተጠና መሆኑን በመቃወም ጠበቃቸው ለፍርድ ቤቱ በማስረዳታቸውና ምስክሮቹም የተለያየና የማይገናኝ የምስክርነት ቃል መስጠታቸው ለአቶ ማሙሸት በነፃ መሰናበት ምክንያት ሆኗል ሲል አትቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክብራትና ክብራን የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የአውሮፓውያኑ ሴፕቴምበር ወይም ወረሃ መስከረም ትናንት ሲጀምር የዩናይትድ ስቴትስ መንግሥት ደግሞ በዓለም ዙሪያ ለሴቶች መብቶች ለሰብአዊነት በሚሰሩት ስራ በቁጥጥር ስር የዋሉ ሀያ ሴቶችን በዕለቱ እንደሚያስብ አስታውቋል በየዕለቱ እንደሚያስብ አስታውቋል። ከእነዚህ ሀያ ሴቶች መካከል ሦስቱ ኢትዮጵያውያንና አንዲት ኤርትራዊት ይገኙበታል። ዝርዝሩን ሄኖክ ሰማግዜር ያቀርበዋል። ከሀያ ዓመታት በፊት የዓለም መሪዎች በቤጂንግ ቻይና ተሰባስበው የሴቶችን መብት ለማስጠበቅ የምጣኔ ሀብት ተሳትፎ ለማጠናከርና እኩልነትን ለማስፈን ያላቸውን ቁርጠኝነት አሳወቁ። የቤጂንግ ስምምነት ይባላል። የቤጂንግ ስምምነት ለተጨማሪ 20 ዓመታት ሊታደስ በመስከረም ወር ውስጥ ቀን ተቆርጧል። ቤጂንግ ሲደመር 20 ይባላል። በኒውዮርክ ከተማ የሴቶች የምጣኔ ሀብት፣ የመብትና የፖለቲካ ተሳትፎ እኩልነትን ለማረጋገጥ የተጀመረው ስራ ተጨማሪ ስልቶችና ትግበራ ትልሞችን ያገኛል ማለት ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ከፍተኛ ልዑክ ሰማንታ ፓወርስ በትናንትናው ዕለት ይፋ ያደረጉት ዘመቻ በዓለም ዙሪያ ለሴቶች መብትና ለሰብአዊነት በሚሰሩት ሥራ በቁጥጥር ስር የዋሉ ሀያ ሴቶችን በየቀኑ ይዘክራል። I'm talking about the voices of women political prisoners. እየገለጽኩ የሚገኘው የፖለቲካ ሌሎች አሳሳቢ ጉዳዮች እስረኞች ስለሆኑ ሴቶች ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወርስ ናቸው። እነዚህ ሀያ ሴቶች አሉ ሰማንታ ፓወርስ። ሶስቱን ኢትዮጵያውያንና አንዷን ኤርትራዊት ጨምሮ በኒውዮርክ በሚደረገው የሴቶች መብትና እኩልነት ጉባኤ አካል እንጂ በቁጥጥር ስር ውለው ወህኒ የሚወርዱ አልነበሩም ብለዋል። በዚህ የመብት ግንዛቤ ማስጨበጫ ዘመቻ ቀዳሚዋ በእስር የምትገኘው የ44 ዓመቷ ቻይናዊት የሕግ ባለሙያ ዋንጊዩ ስትሆን በሚቀጥሉት ሦስት ቀናት ተከታትለው ሦስት ኢትዮጵያውያን ይታሰባሉ። ብሌን መስፍን፣ ሜሮን አለማየሁና ንግሥት ወንድ ፍራው ናቸው። በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ድረገጽና በማኅበረሰብ ድረገጾች ሥራቸው ያሉበትን ሁኔታ አስመልክቶ ግንዛቤ የሚያስጨብጡ መረጃዎች ይሰራጫሉ። ኤርትራዊቷ አስቴር ዮሐንስም በሚቀጥለው ሳምንት መግቢያ ላይ ትታሰባለች። የቤጂንግ ሲደመር ሀያ ሀያዎች ብለን የምንጠራቸው የቤጂንግ ሲደመር ሀያ ጉባኤ በኒውዮርክ እስከሚካሄድ ድረስ በሳምንቱ የስራ ቀናት የእነዚህን ሴቶች ታሪክ በስፋት እናቀርባለን። ስማቸው ስሞቻቸውን ማንነታቸውንና ሀገራቸውን አልፎም በምን ምክንያት ያለ ፍትህ እንደታሰሩ እንዘረዝራለን። እንዲህ መሰል የነጻነት እቀባ የሚያደርጉ ሀገሮች መንግስታትንም እንጠቅሳለን። ከዚህ መካከልም ቤጂንግ ሲደመር ሀያ የሚሳተፉ መንግስቶች አሉ። አምባሳደሯ አክለውም የሴቶች እኩልነት የሚረጋገጠው ከምጣኔ ሀብት እስከ ፖለቲካ እንዲሁም ሰብአዊ መብት መከበር የተቀናጀ ስራ ሲሰራ ነው ብለዋል። ስለዚህ አሉ If you want to empower women, don't imprison them on the basis of their views. የሴቶችን አቅም ለመገንባት ከፈለጋችሁ እና በሚናገሩት የተነሳ እንዲሁም ለመብት በመታገላቸው አትሰሯቸው እነዚህን ሀያ ሴቶች ከእስር ፍቱ። በእስር የሚገኙ ሌሎች ቁጥራቸው የበዛ ሴቶች የህሊና ታሳሪዎችን ነጻ አውጡ። ኢትዮጵያና ኤርትራ በዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና ና በየአመቱ በሚወጣው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመታዊ የመብት ይዞታ ግምገማ ይወቀሳሉ። ሁለቱ ሀገሮች የፖለቲካ ተቃዋሚዎቻቸውን በማሰርም ይታወቃሉ። በአፍሪካ ጋዜጠኞችን በማሰርና በማዋከብ ግንባር ቀደም ሀገሮች መሆናቸው ይዞታቸውን እንዲያስተካክሉ በተደጋጋሚ የሚጠየቁ መንግስታት ናቸው። ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ እናልፋለን። በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልዕኮ በሰፈሩ ተጠግተው የነበሩትን የውጭ ሀገሮች ተወላጅ ተፈናቃዮችን በሌላ ቦታ ማስፈር መጀመሩን አስታውቋል። በተባበሩት መንግስታት ተልእኮ ግቢ ውስጥ ተጠግተው የነበሩት ተፈናቃዮች አምስት መቶ ሰባ ስምንት ሲሆኑ እስካሁን ባለው ጊዜ ሁለት መቶ ሀምሳ አራት የሚሆኑት ወደ ጁባ ከተማ እንደተወሰዱ ተልእኮው አስታውቋል። ባልደረባችን ሳሌም ሶሎሞን የመንግስታቱ ድርጅት ተልእኮ ተጠባባቂ ቃል አቀባይ ጆሴፍ ኮንትሪራስን አነጋግራ ያቀናበረችው ዘገባ ዝርዝሩን ይዟል። በደቡብ ሱዳን ባለው የተባበሩት መንግስታት ድርጅት ተልእኮ ግቢ ውስጥ ተጠግተው የነበሩትን ተፈናቃይ የውጭ ዜጎችን ወደ ሌላ ቦታ የማዛወሩ ተግባር የተጀመረው ባለፈው ሐሙስ ሲሆን ከትላንት አንስቶ 254 የሚሆኑትን መልሰው እንዳሰፈሩ የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ተጠባባቂ ቃል አቀባይ ጆዜፍ ኮንትሬራስ ገልጸዋል። ከትላንት ማክሰኞ አንስቶ 254 የሚሆኑ በተባበሩት መንግሥታት ድርጅት የሰላም ጥበቃ ተልእኮ ግቢ ውስጥ ተጠልለው የነበሩ የውጭ አገር ተወላጅ ተፈናቃዮች ወደ ጁባ ከተማ ወይም የምዕራብ ኢኳቶሪያ ክፍለ ሀገር ዋና ከተማ ወደሆነችው ያምቢዮ ተወስደዋል። እዚያ ቦታ በሚገኘው በተባበሩት መንግስታት ድርጅት የስደተኞች አገልግሎት ስር በሚተዳደረው ማካባንዱ የስደተኞች ሰፈር ተጠልለዋል። ስደተኞቹን በአሁኑ ወቅት ለምን ለማዘዋወር እንዳስፈለገ ተጠባባቂው ቃል አቀባይ ሲያስረዱ አብዛኞቹ ከምስራቅ አፍሪቃ የተሰደዱት ተፈናቃዮች ወደ ተባበሩት መንግስታት ድርጅት ግቢ ለመሸሽ የተገደዱት በደቡብ ሱዳን እንደ አውሮፓ አቆጣጠር ታህሳስ 2013 ዓ.ም በተነሳው ግጭት ምክንያት ነበር። አሁን ግን በደቡብ ሱዳን መዲና ያለው የጸጥታ ሁኔታ ጉልህ ለውጥ በማሳየቱ ተፈናቃዮችን ለማዛወር ውሳኔ ላይ እንደተደረሰ ኮንትራሬስ ገልጸዋል። በደቡብ ሱዳን መዲና ያለው የጸጥታ ሁኔታ ጉልህ ለውጥ በማሳየቱ ተፈናቃዮቹን በመንግስታቱ ድርጅት የሰላም ተልእኮ ግቢ ማቆየቱ አስፈላጊ አይደለም በማለት ለማዘዋወር ውሳኔ ላይ ተደርሷል። ከሁለት ወራት በፊት በአጠቃላይ ወደ 600 የሚጠጉ ተፈናቃዮች በሰላም ተልእኮው ግቢ ሰፍረው ነበር። የተባበሩት መንግስታት ድርጅት የሰላም ተልእኮ ተፈናቃዮችን ወደ ሌሎች ቦታዎች በማዘዋወሩ ተግባር ከመንግስታቱ ድርጅት የስደተኞች አገልግሎት፣ ከፍልሰት ድርጅትና ከደቡብ ሱዳን መንግስት የስደተኞች ጉዳይ ኮሚሽን ጋር በቅርብ እንደሚሠራ ተጠባባቂው ቃል አቀባይ ገልጸዋል። የውጭ ሀገር ተወላጆች የሆኑት ተፈናቃዮች በመንግስታቱ ድርጅት የሰላም ተልእኮ ስር በሚቆዩበት ወቅት በተመቻቸ ሁኔታ ላይ ናቸው ባይባልም የምግብና የውሃ አቅርቦት፣ ንጽህና ለመጠበቅ የሚያስፈልጋቸው ነገር፣ ካስፈለገም የህክምና አገልግሎት እንደሚያገኙ በደቡብ ሱዳን ያለው የሰላም ተልእኮ ተጠባባቂ ቃል አቀባይ ጠቁመዋል። ስደተኞቹ በግቢው ተጠግተው በቆዩባቸው 21 ወራት ውስጥ በፍላጎታቸው ከሰፈሩ የወጡ ተፈናቃዮች እንዳሉ ሳያወሱ አላለፉም። የውጭ ተወላጅ የሆኑት ተፈናቃዮች ጉዳይ ባለፈው ግንቦት ወር ሲጀመር 578 እንደነበሩ ኮንትራሬስ ገልጸው ከየትኞቹ ሀገሮች እንደሆኑ ዘርዝረዋል። 221 የሚሆኑት ኤርትራውያን 181 ሶማሌዎች፣ 153 ኢትዮጵያውያንና 21 ሱዳናውያን ናቸው። 578 የውጭ ዜጋ ከሆኑት ተፈናቃዮች 510 የሚሆኑት ሕጋዊ ጥገኝነት ሰነድ ለማግኘት የሚፈልጉ መሆናቸውን በደቡብ ሱዳን ያለው የተባበሩት መንግሥታት ድርጅት የሰላም ጥበቃ ተልእኮ ተጠባባቂ ቃል አቀባይ ጆዜፍ ኮንትራሬስ ገልጸዋል። በደቡብ ሱዳን ውስጥ ከተፈናቀሉት የውጭ ሀገራት ተወላጆች መካከል አንድ ስሙን ለመግለጽ ያልፈለገ ኢትዮጵያዊ ስላሉበት ሁኔታ ይገልጻል። አንደኛ ለሰው ኑሮ የማይመች አካባቢ ሆኖ ተገኝቷል። ከዚያም ባለፈ ደግሞ በተለይ ለእኛ ሰው የማይመችና ከምንም ጋር የማይጣጣም ደህንነትም፣ አስጊ በጣም አስጊ ነው። ምክንያቱም እኛ ፖለቲካ ችግር አለብን፣ በደህንነቶች እንያዛለን፣ ካፍንን እንወሰድ፣ ይህ ስጋት አለብን። በዚያ የተነሳ እዚህ እኛ ያ ቦታ እንደማይመች ተናግረናል። ከዚያ እዚህ አሁን እዚህ ካምፕ ውስጥ ባለንበት ሰዓት አሁን መጥተው በጉልበት ለማስወጣት ሁሉ ጥረት እያደረጉ ነው። አንደኛ ሀገሩ አሁን ያለንበትን ሀገሩን አናውቀው፣ ወዴት እንደምንሄድ አናውቅም። ዩኒቨርሲቲ ሁልጊዜ ጫና አሁን በአሁኑ ሰዓት ከሳምንት ወዲህ ባለው ጊዜ በጣም እኛ ላይ ጫና እያደረገ ነው። የሚሰማን አካል የለም። ሰብአዊ መብት ድርጅት የለም። አሁን ውሃ ቆሟል፣ ምግብ አቁሟል። ህጻናቶች አሉ። በጣም ህክምና ቆሟል። ምንም ነገር የሚደረግ ምግብ የለም። ልጆች ህጻናቶች በጣም ደክሙብናል፣ ይታመማሉ። በቃ ምን አለ ፍራሽ። በጣም ተቸግረን ነው ያለ ነው። የሚሰማን አካል የለም። የለም የለም። ስደተኞቹ በአሁኑ ወቅት የሚፈልጉት ሰላም ባለበት ቦታ መስፈር እንደሆነ ኢትዮጵያዊ ስደተኛ አብራርተዋል። መጀመር አንደኛ የውጭ ዜጋ ነ ፎሬነር የፖለቲካ ችግር ከሀገራችን ከራሳችን ከመነሻ ሀገራችን ችግር አለ። አሁንም ርፊጂ እንፈልጋለን። ርፊጂ ስንፈልግ ግን በጣም ሴፍ በሆነ ቦታ ማለት ይ ፕሮቴክት በሚያደርጉ አካል፣ ለምሳሌ አሁን ከደቡብ ሱዳን ውጭ የትኛውም በተለይ ኢጋድ ሀገር ውጭ የሆነ ካምፕ ይሰጡን፣ የትም የትኛውም፣ የትም ቢሆን እኛ እንመርጣለን። ይሄ ነው እኛ ሀሳባቸ በተባበሩት መንግስታት ድርጅት የሰላም ተልእኮ ሰፈር ውስጥ እያሉም ቢሆን ተፈናቃዮቹ በሚንቀሳቀሱበት ጊዜ

ክቡራትና ክቡራን አድማጮች በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፍላችሁን ስርጭት ነው እየሰማችሁ ያላችሁት። ረቡዕ ናሴ 27 2007 ዓ ም በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይም ታገኙናላችሁ። በስቱዲዮ ቴክኒሻኑ ከርቲስ ባይነም ነው። ፕሮግራሙን እየመራችልን ያለችው ብርሃን ኃይሉ ነች። ቴሌላይን ባክ ማብሯት አለ። በስቱዲዮ እንዲሁም አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታየነን። ወደ ሁለተኛው የዝግጅታችን አጋማሽ ከማለፋችን በፊት በሙዚቃ ጥቂት እናዝናናችኋለን። ሶሎሞን ጥሩ ዜማ የመረጥክ ይመስላል። ብርት ኦኬ፣ አንተው ተቀትለውስ፣ አሁን ይህን ድምጽ ከማዲንጎ አፈወርቅ ጋር አስተያዩ። ማዲንጎ እንዳይሰማ ማለት አልችልም። ውብ እጹ፣ ድንቅ የሆነ ድምጽ። ብርቱካኔ፣ ብርቱካኔ በልቼ milumeagesay bertukani ancindemeale شين دابينعلشينن يسبين እንደ ነገር የሌለው በጣም ድንቅ ነው። ጊዜ ባያጥርብን ትንሽ በርከት ታርገን። እናመሰግናለን ማዲንጎ፣ እናመሰግናለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው እያደመጣችሁ ያላችሁት ዲሞክራሲ በተግባር ኢህአደግ ደግሞ በግንቦቱ ብሔራዊ ምርጫ መቶ በመቶ አሸነፍኩ ካለ በኋላ እንኳን ማብቂያ ያጣው የኦሮሞ ብሔረሰቦች ስቃይ ቀጥሏል ሲል የአፍሪካ ቀንድ የሰብአዊ መብቶች ሊግ የተሰኘው ድርጅት ተናገረ። ሊጉ ከትናንት በስቲያ ባወጣው በዚህ መግለጫው በኦሮሞዎች ላይ የሚፈጸመው ወከባ፣ ማስፈራራት፣ ህገወጥ ስርዓትና ጠለፋ በመላው የኦሮሚያ ክልል እየተካሄደ ነው ብለዋል። ታስረዋል ያላቸውን የበርካታ ሰዎች ስም ዝርዝር፣ ጾታቸውን እና የመኖሪያ ስፍራቸውንም በመግለጫው አካቶ ተቆርቋሪዎች አቤቱታቸውን ለመንግስት እንዲልኩ ጠይቋል። ሶሎሞን ክፍሌ በካናዳ የድርጅቱ ተወካይ የሆኑትን አቶ ግሮማ ዋቀሳን አነጋግሯል። ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረጋቸው ሙከራዎች ግን አልተሳኩም።

ምንድን ነው እነዚህ ስማቸውን የዘረዘራቸዋቸው አርባ ሰባት ሰዎች የታሰሩበት ምክንያት? በሰሜን ሸዋ ውስጥ የታሰሩ ሰዎች ናቸው። እነዚህም የታሰሩበት ምክንያት ዘጋቢዎቻችን እንደደረሰን ሽፍቶችን ትረዳላችሁ በሚል ነው የተዘረዘሩት። ሌሎች ልታሰሩ ደግሞ አሉ። እዚህ ላይ በመግለጫችን ላይ በሁለት ቦታ ከፍለን ነው ያሰፈን ነው። ሌሎቹ በምርጫ ዋዘማ አልመረጣችሁኝም ተብሎ የታሰሩ ወደ ሁለት ሺህ የሚሆኑ በተለይ ወደ ጉጂ አካባቢ አካባቢ የታሰሩ ሰዎች አሉ። አርሲ ውስጥ የተለያየ ቦታ የታሰሩ አሉ። ነው እና ስማቸውን ያዘረነው ግን በቅርብ ጊዜ በዚህ ወር አጋማሽ ላይ ማለት ዛሬ መስከረም ውስጥ ነው ያለ ነው፣ በግንቦት አጋማሽ ላይ ጀምሮ የታሰሩ ሰዎች ናቸው። በምን ሁኔታ ላይ ነው ታስረው ያሉት? ቤተሰብ ይጎበኛቸዋል? አዎ በጣም አጠያያቂውም እሱ ነው። እነዚህ የታሰሩት በእስር ቤት ውስጥ ሳይሆን ወይም ደግሞ እስር ቤት ተብሎ በምታወቀው ሳይሆን በትምህርት ቤቶች እና በኢህአዴግ መስሪያ ቤት ወይም ደግሞ በአካባቢው ባለስልጣኖች መስሪያ ቤት ውስጥ የታሰሩ ናቸው እና ስለዚህ ሰዎች መጠየቅም አይችሉም። በተለይ በሚያስደነቅነት ሁኔታ ውስጥ ነው ያሉት፣ ምክንያቱም ሽንት ቤት የለም፣ የሚበሉት ነገር ተከልክሏል እና በዚህ የተነሳ አጠያያቂ እንትን ላይ ነው ያሉት እና እነዚህ ሰዎች የታሰሩት በጃርሶ ወረዳ ውስጥ ነው ያሉት። እስራቱ ወከባው፣ ጠለፋና ማስፈራራቱ ደግሞ የቀጥለው በመላው ኦሮሚያ ነው ብላቸዋል። በተለይ የተተኮረባቸው ስፍራዎች አሉ ካሉ የትኞቹ አካባቢ ላይ ነው ወከባው የበረታው? በእርግጥ በተለይ ከንትም በኋላ ኢህአዴግ እንግዲህ ምርጫውን በሰላም አጠናቀቃለሁ ብለዋል። እንዲያውም ማጠናቀቅ ብቻም ሳይሆን ሰዎች መቶ በመቶ መርጦኛል ብሎ ጠቅላላ ያለውን የምርጫውን እንትን ወስደዋል። ከዛ በኋላ ግን ውሸት የሚያስመስለው ደግሞ በተቃራኒው ደግሞ በየአካባቢው በተለይ በጉጂ በጉጂ አካባቢ ያሉትን ሰዎች ወደ አምስት መቶ ሰዎችን በአንድ ጊዜ አስረዋቸዋል። እና ከዛም ጉጂ ብቻ አይደለም። ወደ አርሲና እና ባሌ አካባቢ ያሉት፣ ወለጋ ደምቢዶሎ አካባቢ ያሉት ለምሳሌ ደምቢዶሎ ሰዎች ከመጀመሪያውኑ ምርጫው ከመጠናቀቁ በፊት የታሰሩ ሰዎች እንዳልተፈቱ ነው መረጃ ያለን እና በአጠቃላይ ኦሮሚያ፣ መላ ኦሮሚያ አካባቢ ማለት ይቻላል በተለይ እንደገና ደግሞ ከዛ ጨምሮ አምቦ አካባቢ የተለያዩ ወረዳዎች የታሰሩ ሰዎች አሉ ማለት ነው። በአጠቃላይ እንትናችን ሪፖርት መሰረት ወደ ሁለት ሺህ ሰዎች ታስረዋል በአሁኑ ጊዜ ማለት ነው። እነዚህ አራት መቶ ያልኳቸውን በቀደም ወይም ደግሞ በዚህ ወር አጋማሽ ጀምሮ የታሰሩትን ሳይጨምር ማለት ነው። በሌላ አጋጣሚ ስትሉ የገለጻችኋቸው በኢትዮጵያ ፌዴራል ፖሊስ አራት መቶ አርሶ አደሮችን አስረዋል ብላችኋል። ይሄ ደግሞ የት አካባቢ የሆነ ነው? እነዚህ የታሰሩት ጃርሶ ወረዳ ውስጥ ነው ማለት ሰሜን ሰሜን ሸዋ ጃርሶ ወረዳ ውስጥ የጠፉ ወጣቶች አሉ ተብሎ መንግስት ነው እንግዲህ እንደዛ የምላቸው፣ እነዚ ሸፍቷል እና እነዚያ የሸፈቱትን ወጣቶች እናንተ ትደገፋቸዋላችሁ፣ ታበላቸዋላችሁ፣ እናንተ ናችሁ አቅፋችሁ ያስቀመጣችሁት በምል ነው። እነዚህ አራት መቶ ሴትና ወንድ ናቸው፣ ከአራት መቶ በላይ ናቸው በእርግጥ እና የታሰሩት እና እነዚህ በሰሜን ሸዋ ጃርሶ ወረዳ ውስጥ ነው ገበሬዎቹ ያሉበትን ሁኔታ ታውቃላችሁ? አዎ፣ ያሉበትን ሁኔታ በአጠቃላይ ለማወቅ ተችሏል። ምክንያቱም እነዚህ ሰዎች የታሰሩት በየባለስልጣናቱ ቢሮዎች እና በትምህርት ቤቶች ውስጥ ነው የታሰሩት። እንደታሰሩ ዘመዶቻቸው ያውቃሉ። ምክንያቱም እዛ አካባቢ ስለታሰሩ ማለት ነው። ግን ሄዶ ሊገበኟቸው አልቻሉም፣ አልሰጧቸውም። እና እነዚህ ሰዎች የታሰሩት ታግሮ ነው ያሉት። ምግብና ውሃ እንደተከለከሉ ነው መረጃ የሚያመለክተው። አቶ ጋሮማ፣ አንድ ጥያቄ ላንሳ። ለመሆኑ ድርጅታችሁ መሰል መግለጫዎችን ብቻ ማውጣት ነው ወይስ በቀጥታ ስለ ሁኔታዎች መንግስትንም ትጠይቃላችሁ? በጣም ጥሩ ጥያቄ ነው ተሰለሞን። እውነቱን ለመናገር ማንኛውም የሰብአዊ መብት ድርጅት በተለይ እኛ አካባቢ እኛ እንግዲህ ቢሮዋችን ካናዳ እንጂ በቀሉ ከኢትዮጵያ ነው እና የዚያን ችግር በምኖርበት ጊዜ መግለጫ ከማውጣታችን በፊት የምንወክረው ከመንግስታት ወይም ደግሞ ይህንን ድርጊት በሚፈጽሙ አካላት ጋር ለመነጋገር እንሞክራለን። ከዛ በኋላ መልስ ስናጣ ወይም ደግሞ አጥጋቢ መልስ ሳይሰጡን ነው ይህንን መግለጫ ይፋ የምናደርገው። ስለዚህ ሞክረናል፣ ግን የሚያነሳልን ሰው የለም። የሚሰጠንም ስልክም ወይም ደግሞ እነሱ ኦፊሻል ያስቀመጡት ስልክም የሚመልስም አይደለም ብመልሱም ብንጠይቃቸውም ደግሞ አይመልሱልም። ስለዚህ ሞክረናል ማውጣት ብቻ ሳይሆን ሞክረናል፣ ግን እንትን አልሆንም እንደ አጋጣሚ ተሰሚነት አላገኝም ማለት ነው። ታዲያ የዚህ መግለጫ ዓላማ ምንድን ነው? ጥያቄው ጥሩ ነው። መግለጫው በተለይ የዓለም ሕብረተሰብ ይሄንን ስቃይ አውቆ ይሄ ሁማን ራይትስ ሊግ ኦፍ ሆን ኦፍ አፍሪካ ድርጅት ከዩናይትድ ኔሽን ጋር የሚሰራ ነው። የዛ እንትናለን ማነ አባልነት አለን እና ልነሱን ነው እንትን የምናደርገው እና እያንዳንዱ ሰው ከዚህ በፊት ኢትዮጵያ፣ በተለይ ኢትዮጵያ የዚህ አይነት ችግር በሚፈጥርበት ጊዜ የኢትዮጵያ መንግስት ማለት ነው ሲጠየቅ፣ በእኛ ብቻም ሳይሆን በአምነስቲ ኢንተርናሽናል በሁማን ራይትስ ዎች መግለጫ ሲወጣበት ሁሌ ይክዳል። እና ይሄንን ደግሞ የካደ መሆኑን ሁሉ እየገለጽን ለሚመለከታቸው ሰዎች ወይም ደግሞ ድርጅቶች ይህንን ኢንፎርሜሽን እንሰጣለን። ከዛ በኋላ ማድረግ የምንችለውን ከእነሱ ጋር ለማድረግ ነው ማለት ነው። መልካም። አቶ ጋሩ ማዋቀሳ፣ በካናዳ የአፍሪካ ቀንድ የሰብአዊ መብቶች ሊግ ተወካይ፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ አቶ ሰለሞን ይህንን እድል ስለሰጣችሁኝ። አድማጮች የአፍሪካ ቀንድ የሰብአዊ መብቶች ሊግ ባወጣው መግለጫ ላይ ከኦሮሚያ ክልላዊ መንግሥት ምላሽ ለማግኘት ያደረግናቸው ሙከራዎች አልተሳኩም። ያደረግነውን ጥረት እንዲያው ባጭሩ ለመግለጽ ያህል በቅድሚያ የደወልነው ወደ ኦሮሚያ ክልላዊ መንግሥት ፕሬዚደንቱ ጽሕፈት ቤት ነበር። ጉዳዩ የሚመለከተው የአስተዳደርና ጸጥታ ቢሮ ስለሆነ ወደዚያ ያደውሉ ተብለን የሦስት ሰዎች ስምና የቴሌፎን ቁጥሮቻቸው ተሰጡን። በዚሁ መሠረት ለአቶ ሰለሞን ማሞ፣ ለአቶ ቀጀላ ኡርጌና ለአቶ መሳ አዱኛ መደወል ጀመርን። በቅድሚያ የመለሱልን አቶ ሰለሞን ማሞ፣ ስለ ሪፖርቱ ገለጻ እየሰጠናቸው እያለን ስልኩ መሐል ላይ ተዘጋም። ያንኑ ቁጥር ቆይተን ስንሞክር ያነሱትና ሰለሞን ማሞ እንዳልሆኑ የነገሩን ሌላ ሰው ደግሞ የሪፖርቱን ይዘት ካደመጡ በኋላ መልሰን እንድንደውልላቸው ነገሩን። ከዚያ በኋላ ደጋግመን ብንሞክርም ስልኩ አይነሳም። በዚህ ብቻና በቃም፣ ጥረታችን ወደ ፊትም ይቀጥል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች ሴቶችና ቤተሰብ ነው ቀጣዩ የሴቶችና ቤተሰብ ፕሮግራም። አዘጋጅና አቅራቢ ቆንጅት ታየነች። እስቲ ለዛሬ ልናጠቅ ምን ይለኛል አልኩና ጥሩ ሀሳብ ነው። ይከፋሻል? በፍጹም። እሺ ይህንን ርዕስ ይዤ ታዲያ ወደ ተባበሩት መንግሥታት ድርጅት የህፃናት መርጃ ድርጅት ነበር የሄድኩት ዩኒሴፍ ኢትዮጵያ ውስጥ አንድ ለአንድ ሚሊዮን ህጻናትና ስድስት መቶ ሺህ ነፍሰ ጡር እናቶች ወይም እና አጥቢ እናቶች የአመጋገብ ስርዓት ትምህርት ይሰጣል። በዚህ መርሃ ግብር የአራት ዓመት ስራውን ዩኒሴፍ አሁን እያጠናቀቀ ነው። ስለ ስራቸው እንዲያጫውቱን አንድ የዩኒሴፍ ባልደረባ ጋብዘናል። ራሳቸውን ያስተዋውቁና ወደ ውይይቱ እንዘልቃለን። ሰላማዊት ነጋሽ ነው የምባለው በተባበሩት መንግሥታት የህጻናት መርጃ ድርጅት ውስጥ የስርዓተ ምግብ ባለሙያ ነው። ወይዘሮ ሰላማዊት ሰሞኑን ያወጣችኋቸው አንዳንድ መረጃዎች ነበሩ። በተለይ ዌብሳይታችሁ ላይ ባወጣችሁት አንድ መረጃ መሰረት ኢትዮጵያ ውስጥ በተለያዩ አካባቢዎች እየተንቀሳቀሳችሁ እንደሆነ ገልጻችኋል። በሀያ ወረዳዎች ውስጥ በሶስት ክልሎች ውስጥ እንቀሳቀሳላችሁ። ምንድን ነው የምትሰሩት? የት የት ነው የምትሰሩት? ይሄ በሀያ ወረዳ በሶስት ክልሎች የሚሰራው ስራ ማህበረሰብ ተኮር የስርዓተ ምግብ ፕሮግራም ነው የሚባለው። በዋነኛነት ትኩረት የሚያደርገው የህብረተሰቡን የስርዓተ ምግብ ግንዛቤ ማሳደግ እና የልጆችና የእናቶችን የስርዓተ ምግብ ሁኔታ ለማሻሻል የሚሰራ ስራ ነው። ከአውሮፓ ህብረት በሚገኝ ድጋፍ በዩኒሴፍ እና በጤና ጥበቃ ሚኒስቴር እና በተዋረድ እስከ ወረዳ ድረስ ባለው የጤና ጥበቃ ሴክቶር ኦፊስ ጋር በመተባበር የሚሰሩ ስራዎች ናቸው። በዚህ ጽሁፍ ውስጥ የአራት ዓመት መርሃ ግብር የሚል አለ እና ኢትዮጵያ ይህንን የአራት ዓመት መርሃ ግብር እየጨረሰች ነው የሚል ነው አንዱ መረጃና፣ ምን ማለት ነው እንግዲህ፣ ትንሽ ባክግራውንድ መስጠት ያስፈልጋል። ይሄ የማህበረሰብ የስርዓተ ምግብ ፕሮግራም የሚተገበረው በእነዚህ ሀያ ወረዳዎች ላይ ብቻ አይደለም። በአራቱ ትልልቅ ክልሎች ውስጥ ማለትም በአምሃራ፣ በትግራይ፣ በደቡብ ብሔረሰቦች እና ህዝቦች ክልል እንዲሁም በኦሮሚያ ክልል ውስጥ ከጤና ኤክስቴንሽን ፕሮግራሙ ጋር በመቀናጀት በጤና ኤክስቴንሽን ሰራተኞች በኩል የሚተገበር ትልቅ ፕሮግራም ነው። በአጠቃላይ ከሶስት መቶ ስልሳ ወረዳዎች በላይ በዩኒሴፍ በኩል ድጋፍ ይደረጋል። ይሄኛው ስፔሲፊካሊ የሀያዎቹ ወረዳ ግን በአውሮፓ ህብረትና በዩኒሴፍ ትብብር የሚሰራ ነው። ይሄ ፕሮግራም ሲጀመር የተጀመረው እንደ ፈረንጆቹ አቆጣጠር ሁለት ሺ ስምንት ላይ ነው። ቀስ በቀስ እስኬላፕ እያደረገን ሄደው የመጀመሪያዎቹ ወረዳዎች ሰላሳ ዘጠኝ ነበሩ። በአመቱ ሀምሳ ሰባት ተጨመረ። በአመቱ ሰባ ሰባት እየተጨመረ አሁን ቁጥራቸው ወደ አራት መቶ ስልሳ አካባቢ ደርሰዋል። ባለፉት ሰባት አመታት ውስጥ ማለት ነው። አዎ ባለፉት ሰባት አመታት ውስጥ እንግዲህ የዚህ የአራት አመት ፕሮግራም አላማ በተመረጡ ሀያ ወረዳዎች ላይ የእነዚህ የአራት መቶ ስልሳው አካል በሆኑ ወረዳዎች ላይ በአውሮፓ ህብረት ድጋፍ ይደረጋል። ፕሮግራሞቹ በተለያዩ አራት መቶ ስልሳዎቹን በስፋት ስናይ በተለያዩ አጋር ድርጅቶች ድጋፍ በዩኒሴፍ በራሱም ሬጉላር ሪሶርስ እየተደገፉ የሚሰሩ ስራዎች ናቸው። ስለዚህ የአውሮፓ ህብረትና የዩኒሴፍ ትብብር ከዚህ ከትልቁ ፕሮግራም ውስጥ እነዚህ ስፔሲፊክ ሀያ ወረዳዎች ላይ ትኩረት ያደርጋል ለማለት ነው። የአራት አመት ፕሮግራም ነው ሲባል ይሄኛው የሀያ ወረዳዎቹ የዩኒሴፍ እና የአውሮፓ ህብረት ትብብር የጀመረበትን ሁለት ሺህ አስራ አንድ በፈረንጆች አቆጣጠር ጀምሮ ስራው እየተተገበረ መሆኑን ነው የሚያመለክተው። ግን የዚህኛው ትብብር ማለትም በአጠቃላይ ወደ ሶስት ሚሊዮን ዩሮ አካባቢ ድጋፍ ተደርጓል። እነዚህ ሀያ ወረዳዎች ልክ እሱ ሲያልቅ ይሄ ፕሮጀክት ይቆማል ማለት አይደለም። የማይቆምበት ምክንያት አንደኛ ዘላቂነቱ አስተማማኝ እንዲሆን የሚሰራው ስራ ካለው የመንግስት መዋቅር እና የጤና ኤክስቴንሽን ስርዓት ጋር ተቀናጅቶ የዛ አካል ሆኖ የሚሰራ ስራ ነው። በተለያየም ጊዜ ድጋፍ ሰጪ አካላት በቀጣይነት የግብአት ማሰባሰብ ስራዎች ይሰራሉ እና በዘላቂነት የሚቀጥል ስራ ነው ማለት ነው። በየስንት ጊዜው ነው እንደገና የሚታየውና እንዲቀጥል የሚደረገው? አሁን ይሄ የነገሩኝ የአንድ ቢሊዮን ብር አካባቢ ፕሮጀክት ነው በብር ሲመነዘር። እና በየስንት ጊዜው ነው ይሄ የሚቀጥለው? ነው ለአንድ አመት ነው። አሁን ይሄንን ሀያ ወረዳውን ስፔሲካሊ ካየ ነው ከሁለት ሺ አስራ አንድ አመተ ምህረት ጀምሮ ላለፉት አራት አመቶች በዚህ በተደረገ ግብአት ስራዎች ሲ ሰሩ ቆይተዋል። የተወሰኑ የረጂ ድርጅቶች ድጋፍ ሁልጊዜም የተወሰነ ታይም ፍሬም ይዞ ነው የሚመጣው። ከዛ ግን በቀጣይነት የግብዓት ማፈላለግ ስራዎች እየተሰሩ ስራዎች በቀጣይነት ይሄዳሉ። ግን እየቀነሰ ይመጣል ሲጀመር የሚያፈልገው ገንዘብ በተለይ ክህሎትን ማሳደግ ሲስተምን የማጠናከር ስራዎች ተሰርተው ካለቁ በኋላ የድጋፍና የክትትል መጠነኛ ዝቅ ያለ ገንዘብ ነው አስፈላጊ የሚሆነው ስራውን ለማስቀጠል በዚህ አሁን ሲጀመር በነበረው የክህሎቱን ማሳደጉ ሲስተሙን የማጠናከሩ ስራ የሚፈጀውን ያህል ገንዘብ አይደለም የሚፈጀው። ለምሳሌ በሁለት ሺ ስምንት የጀመሩት ክልሎች አሁን በቅርብ እንደሚጀምሩት ክልሎች የሚያስፈልጋቸው ግብዓት በጣም ከፍተኛ አይደለም የሚሆነው፣ ወደ ዘላቂነት ስለሚሄድ በአነስተኛ የድጋፍና ክትትል ገንዘብ ስራዎች መቀጠል ይችላሉ ማለት ነው። ሪቪውን በተመለከተ ግን በየሁለት አመቱ ስራዎች የተደረሱ ምን አይነት ውጤት አስገኙ ለማለት የሚያስችል ክትትልና ግምገማዎች ይደረጋሉ። በዚህ ጽሁፍ ላይ አንድ ሚሊዮን ህጻናትና ስድስት መቶ ሺ የሚሆኑ ነፍሰጡርና አጥቢ እናቶች እንደታቀፉ ነው የምትናገሩት። ይሄ በአጠቃላይ በአራቱ ሃገሮች ውስጥ ነው ወይስ ኢትዮጵያ ውስጥ ብቻ ነው? ቡርኪና ፋሶን፣ ኢትዮጵያ? ይኸኛው የኢትዮጵያ ነው። ይሄ የኢትዮጵያ ነው። አንድ ሚሊዮን ስድስት መቶ ሺ ማለት ነው። ይሄ ቁጥር ከፍ ዝቅ አይልም? እንግዲህ ወረዳዎች ወደ ፕሮግራሙ ሲገቡ የሚወሰድ ቤዝላይን ወይም የመጀመሪያ የሚባል አለ። በየዓመቱ የሕፃናት ቁጥር በተወሰነ መጠን ይጨምራል። ፕሮጀክሽን ይኖራል እና ሪፖርቶች ላይ በየዓመቱ ያንን የህዝብ ምጣኔ መጨመር አለ በየዓመቱ ስለዚህ በዛ ዕድሜ ክልል ያሉ ልጆች ቁጥር በመጠኑ ሊጨምር ይችላል ግን ብዙ የራቀ አይደለም እንደምታውቁት በአመት ወደ ሁለት ነጥብ ምናምን አካባቢ ነው አይደለ ፈርቲሊቲ ሬት ወይም ግሮዙ ሊያደገ የሚሄደው ያኛው አይነት ሁኔታ ይኖራል ቤዝ ላይኑ ላይ ይታያል በየጊዜው በምናደርገው ሪቪው ደግሞ የተወሰኑ ቁጥሮች ይጨምራሉ ይህን ጥያቄ ለምንድን ነው ያነሳሁት ወይዘሮ ሰላማዊት የኢትዮጵያ መንግስትና አጋር ድርጅቶች በዚህ ዓመት የአራት ነጥብ ሰባት ሰባት ቢሊዮን ብር የሚጠጋ ማለት ነው እርዳታ ጠይቀዋል። ከስድስት ወር በፊት በኢትዮጵያ ወደ ሶስት ሚሊዮን የሚሆን ሰው የምግብ እርዳታ ያስፈልገዋል የሚል ሰነድ ወጥቶ ነበረ። በአሁኑ ጊዜ ግን ያስፈልጋል የተባለው ወደ አራት ነጥብ አምስት ሚሊዮን ለሚሆን ሰው ነው። በአጣዳፊ የሚያስፈልግ ድጋፍ ነው። ተለውጧል። ከነበረ ሁለት ነጥብ ዘጠኝ ሚሊዮን አሁን ወደ አራት ነጥብ አምስት ከፍ ሲል የእናንተ ቁጥር ላይ የእናንተ ተጠቃሚዎች ወይም ደግሞ ጥያቄዎች ቁጥር ላይ የሚፈጥረው መዋዠቅ አለ ወይ? የእናንተስ አቅርቦት በዚህ ሁኔታ ይለዋወጣል ወይ? አንድ እኛ አሁን እየሰራን ያለውን ስራ እና የዚህ ቅድም ከጠቀስከው ዶክመንት ጋር ያለውን ግንኙነት እና ልዩነት ማሳወቅ ይገባል መሰለኝ። የእኛ ፕሮጀክት በመከላከል ላይ ያተኮረ ፕሮጀክት ነው። የኢመርጀንሲ ሪስፖንስ አይደለም። ምንድን ነው የምትከላከሉት? ትኩረት የሚያደርገው በምግብ እጥረትና አለመመጣጠን የሚጠቁትን ህጻናት ቁጥር ለመቀነስ በቤተሰብ ደረጃ በማህበረሰብ ደረጃ የባህሪ ለውጥ እና የግንዛቤ ለውጥ ቤተሰብ Sag mir, የተሻለ አመጋገብ ለእናቶችና ለህጻናት እንዲኖር በዋነኛነት የቢሄቪራል ቼንጅ የምንለው ወይም ግንዛቤን የማሳደግ ስራዎች ናቸው የሚሰሩት እንጂ ኢመርጀንሲን የመከላከል ስራዎች አይደሉም። በቀጥታ የምግብ አቅርቦትም አይደለም። ለዚህ ነው ከጤናው ዘርፍ ጋር ነው ተቀናጅተን የምንሰራው የምንለው። ለምሳሌ ይሄ የመጀመሪያው አንድ ሺህ ቀናት ለህጻናት እድገት ወሳኝ ናቸው የሚባለው ሀሳብ ይሄ ማለት ከጽንስ ጊዜ ጀምሮ እስከ መጀመሪያው ሁለት ዓመት ይሄ በህይወት ለመቆ የት ብቻ ሳይሆን በአካልም በአይምሮም የዳበሩ ልጆች እንዲሆኑ ለማድረግ ምንድን ነው መደረግ ያለበት? ስለ ጡት ማጥባት ጠቀሜታ፣ ጡት ማጥባት እንዴት መሆን እንዳለበት፣ በመቼ ጊዜ ተጨማሪ ምግብ መጀመር እንዳለበት ለምሳሌ አንዳንድ ቦታ ላይ አንድ አይነት ምግብ ብቻ ለህፃናት የመመገብ ወይም ከጥራጥሬና ከህልዘር ካላቸው በአካባቢው ካለው እንዴት አመጣጥ ነው የህፃናት ምግብ ማዘጋጀት እንደሚችሉ ያንን ህጻናት በተቅማጥ እንዳይጠቁ እንዴት በንጽህና ማዘጋጀት እንደሚቻል፣ ይሄን ይሄን የመሳሰለ ስራ ነው የሚሰራው እንጂ ከምግብ አቅርቦት ጋር የተያያዘ ስራ አይደለም። ትምህርት ነው ማለት ነው እናንተ የምትሰጡት? አዎ፣ አዎ ይሄ ነው የመከላከል ማህበረሰብ ተኮር የሆነ ማልኒትሪሽንን የመከላከል ስራ ስንል እንዲህ አይነቱን ስራዎች ነው የምንሰራው። በዋነኛነት የጤና ኤክስቴንሽን ፕሮግራሙ የሚሰራው ስራ ነው እንጂ ከምግብ አቅርቦት ጋር የተያያዘ አይደለም። አሁን በሂውማኒቴሪያን ሪኳይርመንት የተጠቀሰው ደግሞ ከምግብ አቅርቦት ጋር ግንኙነት ያለው አሁን የተፈጠረውን ኢመርጀንሲ ሲትዌሽን ተከትሎ የመጣ ነገር ነው እና በሁለቱ ስራዎች መካከል ልዩነት አለ ለማለት ነው። አሁን በዚህ አይነት የአጣዳፊ ጊዜ ሁኔታ ድርቅ በሚከሰትበት ጊዜ ምንድን ነው የምታደርጉት እናንተ የዩኒሴፍ ስራ? እንግዲህ በሀገር አቀፍ ደረጃ የስርዓተ ምግብ ፕሮግራም አለ የተቀረጸ ለኢመርጀንሲ ሳይሆን በተለይም ቅድም በተናገርኩት መከላከል ስራ ላይ ትኩረት ያደረገ ስራ አለ። እነዛ ስራዎች በቀጣይነት ይቀጥላሉ። ኢመርጀንሲውን በተመለከተ ግን እንደሚታወቀው ከመንግስት የአደጋ መከላከልና ዝግጁነት መስሪያ ቤቱ አለ። ከተባበሩት መንግስታት ደግሞ የዩኤን ኦቻ ወይም ደግሞ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት አለ። በዛ ስር ደግሞ ሌሎቹ አካላት የየድርሻቸውን አይነት ትብብር ያደርጋሉ። ኢመርጀንሲው ሌላ ካተጎሪ ነው። ምናልባት እኔ ኢመርጀንሲው ላይ ፎከስ አድርጌ ስለማልሰራ ዲቴል መረጃ በዛ አካባቢ ለመስጠት ያስቸግረኛል። ዲቴል መረጃ ለመጠየቅ ሳይሆን፣ ከዛ ጋር ምን ያህል ትቀናጃላችሁ ለማለት ነው። እናንተ የምትሰጡት አገልግሎትና የአጣዳፊ ጊዜ ሁኔታው እንዴት ጎን ለጎን ይሄዳል ለማለት ነው። በእርግጥ በአመጋገብ ሁኔታ ላይ እናንተ ቀድማችሁ ልታስተምሩ፣ ሰውን ግንዛቤ ልታስጨብጡ ትችላላችሁ። ምግብ ባለበት ሁኔታ፣ ምግብ በሌለበት ሁኔታስ ምንድን ነው የምታደርጉት? እንደዚህ አይነት እጥረት በሚፈጠርበት ሁኔታስ ምንድን ነው የምታደርጉት ለማለት ነው። ትክክል ነው። ማልኒትሪሽንን ፕሪቬንት ለማድረግ አንድ ቀዳዳ ብቻ በመድፈን መዝጋት አይቻልም። ምግቡ መኖር አለበት፣ የጤና አገልግሎት መኖር አለበት፣ የአካባቢ ንጽህና መኖር አለበት እና ሁሉም ጉዳዮች አንድ ላይ ተቀናጅተው ሲኖሩ ነው። የምግብ አቅርቦትን በተመለከተ ምግብ መኖሩ በጣም ኢምፖርታንት ነገር ነው። ምግብ ከሌለ ስለ ምግብ አዘገጃጀት ማስተማር አይቻልም። ያ አቅርቦት እንዲኖር ደግሞ የሚሰራ ሌላ የራሱ የሆነ አካል አለ። ስለዚህ ሪላይ የምናደርገው ይሄ ሁኔታ በሚፈጠርበት ጊዜ ለዚህ ነገር ሪስፖንድ ለማድረግ የተዘጋጁ ወይም ይሄ ስራቸው የሆነ አካላት ያንን ጋፕ እንዲሞሉ ነው ኤክስፔክት የሚደረገው። እና እናንተ በዚህ ሁኔታም ቢሆን ስራችሁን በመደበኛ ሁኔታ ትቀጥላላችሁ ማለት ነው። ስራው በመደበኛ ሁኔታ መቀጠል አለበት። ቀጣይ ነገር ነው። ሲስተሙ ከጤና ኤክስቴንሽን ፕሮግራሙ ጋር ሙሉ ለሙሉ እየተዋሃደ ነው። ያኛው ስራ ይቀጥላል። የጤና ኤክስቴንሽን ሰራተኞች በአብዛኛው የመከላከል ስራ ነው የሚሰሩት በምግብ እጥረትና ለመመጣጠን የተጠቁ ልጆች ሲያጋጥሙ ደግሞ እንዴት ማከም እንዳለባቸው ፣ አሁንም ምግብ አቅርቦት አይደለም ይሄኛው፣ ገፍቶ ከመጣ እንዴት ማከም እንዳለባቸው የሚያስችል ክህሎት በጤናው ሴክተር በኩል ይሰጣቸዋል እና ያንን ስራቸውን ያከናውናሉ። ልጆቹ በአብዛኛው ምንድን ነው የሚደረገው? ለምሳሌ ልኬት ነው የልጆቹን እድገት ሁኔታ በየጊዜው ይለካሉ። በተለያየ መንገድ ክብደታቸውን ማልኒትሪሽን አይደንቲፋይ ለማድረግ ማለት ነው። ክብደታቸውን ይለካሉ የጤና ኤክስቴንሽን ሰራተኞቹ ሌሎችንም የጤና ሜዠርመንቶች ያደርጋሉ። ሁለት ነገር ነው የሚሰሩት። አንደኛው ልጁ ከክብደቱ ያነሰ ሆኖ በሚገኝበት ጊዜ ከእናትየዋ ጋር የሚደረግ ምክክር አለ ይሄ አሁንም እንግዲህ ምን ማድረግ አለባት፣ ልጇን እንዴት ኬር ማድረግ አለባት ወደሚለው ይሄዳል። ግን ከዚህ አልፎ ሜዲካል ኮንዲሽን ሆኖ ከተገኘ በራሳቸው ሌብል የሚሰጡትን ሕክምና ይሰጣሉ። የሚሰጥ ሕክምና አለ። ያን በተመለከተ በቂ ክህሎት አላቸው። ከነሱ ያለፈ ነገር ሲሆን ደግሞ ሪፈራል መካኒዝም አለው። ከጤና ከነሱ ጤና ኬላ ወደ ጤና ጣቢያ የሚያስተላልፉበት ሁኔታ አለ። ግን ስቲል የምግብ አቅርቦት መኖሩ በኢመርጀንሲ ጊዜ አስፈላጊ ነው። ለዚህ ስራ እንቅስቃሴዎች እንዳሉ በዚህ በፕሬስ ሪሊዙና መንግስት ባወጣው ሁማኒታሪያን ዶኩመንት ላይ የተገለጹ ነገሮች አሉ። ወይዘሮ ሰላማዊት በጣም አመሰግናለሁ ለሰጡኝ ማብራሪያና ለጊዜውም። እሺ፣ እኔም አመሰግናለሁ ወይዘሮ ሰላማዊትን። እኔም አመሰግናለሁ ሶሎሞን አንተም እንደዚሁ በጣም አመሰግናለሁ። ይልመድብ አሁን ደግሞ ወደ አጫጭር መረጃዎች ታልፋለህ። ከምንዛሪ ልነሳ። አንድ የዩናይትድ ስቴትስ ዶላር 20 ብር ከ85 ሳንቲም ተመንዝሯል። ዛሬ የመሸጫ ዋጋ 1 ዶላር 20 ብር ከ85 ሳንቲም ነው። ይሄ ማለት 1 ዶላር ከፈለጉ 20 ብር ከ85 ሳንቲም ይሰጥዎታል። አንድ የመግዣ ዋጋ ደግሞ 1 ዶላር፣ እርሶ ከፈለጉ 20 ብር ከ95 ሳንቲም መክፈል ይኖርቦታል። አንድ የዩናይትድ ኪንግደም ፓውንድ 31 ብር ከ93 ነው። አንድ ዩሮ 23 ብር ከ44 ሳንቲም ነው። ከኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ባገኘነው መረጃ መሰረት አዲስ አበባ ነገ ዝናባማ ትሆናለች። ከፍተኛ ሙቀቷ 23፣ ዝቅተኛው 11 ዲግሪ ሴል ሴልሺየስ ይሆናል። በኢትዮጵያ ከፍተኛው የሰመራው 41፣ ዝቅተኛው የባሌ ሮቤው ዝቅተኛ 9 ዲግሪ ሴልሺየስ ነው። ኢትዮሜት ጂኦቪ ኢቲ ገብታችሁ ዝርዝር ያሉ መረጃዎችን ማግኘት ትችላላችሁ። ዕለቱን በታሪክ ስንመለከት አጼ ልብነ ድንግል ሞቱ ዛሬ የዛሬ 475 ዓመት በ1532 ዓ ም በነገራችን ላይ ይህ ሰሞን ብዙ የኢትዮጵያ ነገስታትና መሪዎች የሞቱበት ጊዜ ነው። አጼ አውስጣጢዎስ፣ አጼ ሱስኒዮስ፣ አጼ ዳዊት፣ አጼ ፋሲለደስ፣ አጼ ተክለ ሃይማኖት፣ አጼ ኢያሱ ዳግማዊ ወይም አለም ሰገድ በንግስና ስማቸው፣ በቅርቡ ደግሞ አጼ ኃይለስላሴና መለስ ዜናዊ ሁሉም ያረፉት በእነዚህ የክረምት ወራት ውስጥ ነው። ቀናቸው በደረሰ ጊዜ እናስታውሳቸዋለን። ዛሬ የድል ቀን ነው። በሁለተኛው የዓለም ጦርነት ውስጥ ከአክሲስ ኃይሎች አንዷ ወታደራዊቱ ጃፓን ዛሬ በ1937 ዓመተ ምህረት እጇን ሰጠች። ልክ የዛሬ ድፍን 70 ዓመት ማለት ነው። የተባበሩት ኃይሎች ዕለቱን የጃፓን ድል ቀን እያሉ ያከብሩታል፣ ቪጄ ዴይ ልክ የዛሬ 70 ዓመት በ1937 ዓ ም ቪየትናም ነፃነቷን ከፈረንሳይ ቅኝ አወጀች። የመጀመሪያው መሪዋ ሆቺሚን ደግሞ ልክ የዛሬ 46 ዓመት በ61 ዓ ም በዛሬው ቀን ሞቱ። ክቡራትና ክቡራን አድማጮች ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራሙን የመሩልን ቴሌ ላይምባክና ብርሃን ኃይሉ ናቸው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና ሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጅት ታየነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ በደና ደሩ። Yo man